የአይን ሞራ ግርዶሽ መነሻው የተለያየ ቢሆንም አብዛኛውን ጊዜ የዕድሜ ምግፋት የስኳር ሕመምና ሌሎች መድኃኒቶች የሚፈጥሩት የጎንዮሽ ተጽዕኖ መሆኑን ባለሙያዎች ይናገራሉ። የአይን ሞራ ግርዶሽ ለመሆኑ ምንድን ነው? በፈለገ ህይወት ሪፈራል ሆስፒታል የአይን ሕክምና ስፔሻሊስት ዶክተር ህይወት ደግነህ የአይን ሞራ ማለት እንግዲህ ምንድን ነው? የአይናችን ሌንስ የሚባል ክፍል አለ። ያ ክፍል ምንድን ነው? ብርሃንን ሙሉ በሙሉ ወደ ውስጠኛው ሬቲና ወደ ተባለው የአይን ክፍል ያስተላልፋል። እሱ ማስተላለፍ አቅሙን ሲያጣ የአይን ሞራ ግርዶሽ ከሰታል ማለት ነው። የአይን ሞራ ግርዶሽ እንግዲህ ሁሉንም የእድሜ ክልል ሊያጠቃልል ይችላል። ምንም እንኳ አብዛኛው 80 ፐርሰንት ከእድሜ ጋር የተያያዘ ቢሆንም ግን ከጨቅላ ህጻናት እስከ አዋቂዎች ድረስ ሊከሰት ይችላል ማለት ነው። የፈለገ ህይወት ሪፈራል ሆስፒታል ሰሞኑን የአይን ሞራ ግርዶሽ ህክምና እያደረገ ነው። የአይን ህክምና ስፔሻሊስትና የአይን ሞራ ግርዶሽ ህክምናው ዘመቻ አስተባባሪ ዶክተር ህይወት ደግነህ ለዶቼ ቬለ ዲደብልዩ እንደገለጹት ከሚያዝያ 7 እስከ 12 2011 ዓ ምት ባሉት ቀናት 1000 የአይን ሞራ ግርዶሽ ያለባቸውን ህሙማን ለማከም ቢታቀድም ባለፉት አምስት ቀናት ብቻ ከ1000 በላይ ሰዎች ህክምናውን ማግኘት ችለዋል። አሁን ባለው በቀን ውስጥ ከ350 እስከ 400 በሽተኞች ይስተናገዳሉ፣ ፕራሲሆን ያገኛሉ ማለት ነው። ያቀድነው ለአንድ ሺ በሽተኛ ቢሆንም በሶስት ቀን ውስጥ አንድ ሺ አንድ መቶ ሰላሳ አምስት በሽተኞች ህክምናውን አግኝተዋል። የአቅርቦት ችግር ስለሌለብን እንግዲህ ከዛም በላይ የመሄድ እቅድ ይኖረናል ማለት ነው። ህክምናው የሚሰጠው ሄማሊያን ካታራክት ከተባለ የአሜሪካን ድርጅት ጋር በመተባበር መሆኑንም አብራርተዋል። በተመሳሳይ በሰሜን ወሎ ዞን የመቄት ሆስፒታል ባለፈው ሳምንት ከሶስት መቶ በላይ የአይን ሞራ ግርዶች ላለባቸው ወገኖች ተመሳሳይ ህክምና መስጠቱን የሆስፒታሉ ስራ አስኪያጅ አቶ ይበል ጣልጌታ በስልክ ተናግረዋል። አስራ አምስቱ ባለ ሁለት አይን የተሰራላቸውና ሁለት መቶ ዘጠና ዘጠኝ ደግሞ አንድ አይናቸውን የታከሙ በድምሩ ሶስት መቶ አስራ አምስት ታካሚዎች አገልግሎቱን አግኝተዋል።

አዎ መጀመሪያ አይኔ ጠፍሳ ነበር። ቀኝ አይኔ ዛሬ አይኔ ወለል አንጓዳለኝ። ዛሬ ህልል ብዬ ጌታን አመሰግነዋለሁ። ጓደኞች አሉ። እነሱም በለልተና ያረፈሉ አይናቸው ወለል ብሎ አብርቶላቸው ደስታ ሞሰዋል። በአማራ ክልል ከአንድ ሚሊዮን በላይ ወገኖች ዝቅተኛ የአይን ብርሃን ያለባቸው ሲሆን ከ300 ሺህ በላይ የሚሆኑት በአይን ሞራ ግርዶሽ ሙሉ በሙሉ ማየት የማይችሉ መሆናቸውን ዶክተር ህይወት ተናግረዋል። አለም ነው መኮንን ለዲደብሊዩ ራዲዮ ባህር ዳር